የአሜሪካ ድምፅ ነው። የአሜሪካ ድምፅ በ19 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ በቀጥታ የሚያሰራጭላችው የዛሬ አርብ ጥቅምት 29 2017 ዓም ዝግጅታችን ጀምረ ዛሬ ምሽት የአሜሪካ ፕሬዚደንታዊ ምርጫን ውጤትና ዓለም አቀፍ አንድምታን የተመለከቱ ዘገባዎች ይደመጣሉ። ሌሎች ቀጠናዊና ዓለም አቀፋዊ ጉዳዮችንም ይዘናል። ቀን ያስጥልኝ፣ እንደምንላቸዋል እንደምናምሽታችኋል። ሳስተናግዳቸው የማመሸው ሀብታሙ ስዩ ነኝ። ብርሃን ኃይሉ ስርጭቱን ከስቱዲዮ ታቀናብርልናለች። ዋና አዘጋጃችን ደግሞ ጽዮን ግርማ ናት። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን። እናንተ ማብራችሁን እንድትቆይ ይሁን። አስቀድመን የሰዓቱን ዋና ዋና የዓለም ዜናዎች ለእናንተ እናጋራለን። ደረጀ ደስታ ይጠብቃቸዋል። በድጋሚ እንደምናመሻችሁ አድማጮች፣ የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። ዩናይትድ ስቴትስ ጦር አልባ የዩናይትድ ስቴትስ ጦር ሰው አልባ አውሮፕላን ወይም ድሮን በዚህ ሳምንት በደቡባዊ ሶማሊያ ውስጥ ወድቆ መከስከሱን በምህጻሩ አፍሪኮም እየተባለ የሚታወቀው የአሜሪካ ወታደራዊ የአፍሪካ እዝ ኤክስ ላይ ባሰፈረው ጽሁፍ አስታውቀዋል። ወታደራዊ እዙ አፍሪኮም በደቡብ ሶማሊያ እንደ አውሮፓ አቆጣጠር ህዳር አምስት ከቀኑ 12 ሰዓት ከአርባ ላይ በዩናይትድ ስቴትስ ጦር የሚተዳደረው ኤምኪ ዋንሲ የተባለው ድሮን ወድቆ ተከስክሷል ሲል ባሰፈረው ጽሁፍ ገልጸዋል። ምንም እንኳ አደጋው የተከሰተው ሰው አልባ አውሮፕላኑ ወይም ድሮኑን ለመምታት በተደረገ ሙከራ ባይመስልም ምርመራው በመካሄድ ላይ መሆኑንም አፍሪኮም አመልክተዋል። ተጨማሪ መረጃ እንደተገኘ እንደሚያሳውቅም አፍሪኮም ገልጸዋል። አፍሪኮም ድሮኑ የወደቀበትን ትክክለኛ ቦታ አልገለጸም። የሶማሊያ ባለስልጣናት ግን አልሸባብ በሚቆጣጠርበት አካባቢ ድሮን ወድቆ መከስከሱ እንደተነገራቸው ተናግረዋል። ትራምፕ የመጀመሪያዋን ሴት የዋይት ሀውስ ጽፈት ቤት ኃላፊ አድርገው ሰየሙ። ተመራጩ ፕሬዚደንት ዶናልድ ትራምፕ ለድል ያበቃቸውን የምርጫ ቅስቀሳ ዘመቻቸውን በዋና ስራ አስኪያጅነት የመሩትን ሱዚ ዊልሰን የዋይት ሀውስ ጽፈት ቤት ኃላፊ አድርገው ሰይመዋቸዋል። ሱዚ ዊልሰን በታሪክ ለመጀመሪያ ጊዜ ተደማጭነት ያለውን ቦታ እንዲመሩ የተመደቡ የመጀመሪያ ሴት ሆነዋል። ዊልሰን ትራምፕ ስርዓት ያለው የምርጫ ቅስቀሳ እንዲያካሂዱ በማድረግ በአማረ ውጤት የተጠናቀቀውን ምርጫ በመምራት ለትራምፕ ቅርበት ባላቸው በብዙዎቹ የውስጥም ሆነ የውጭ ሰዎች ዘንድ የተደነቁ መሆናቸው ተነግረዋል። ይሁን እንጂ ትራምፕ ባለፈው ረቡዕ ጠዋት ድላቸውን ሲያከብሩ ማይክሮፎንን ይዞ በመናገር ለመታየት እንኳ ፍላጎት አላሳዩም ተብሏል። የዊልሰን ሹመት እንደ ተመራጭ የአሜሪካ ፕሬዚደንት ለትራምፕ የመጀመሪያ ትልቅ ውሳኔ ሲሆን የመጪውን አስተዳደር ወሳኝ ፈተና ሊያመለክት የሚችል ውሳኔ ተደርጎ ተወስደዋል። ዊልሰን ይዘው የሚመጡት የፌዴራል መንግስት የስራ ልምድ ባይኖራቸውም ከተመራጩ ፕሬዚደንት ጋር የቀረበ ግንኙነት እንዳላቸው ተነግሯል። ባለፈው ዓመት በጋዛ ግጭት መሞታቸው ከተረጋገጠ ሰዎች መካከል ሰባ ከመቶ የሚጠጉት ሴቶችና ህጻናት መሆናቸውን ዛሬ አርብ የወጣው የተባበሩት መንግስታት የሰብአዊ መብት ቢሮ ዘገባ አመልክተዋል። ከአንድ አመት በፊት በጀመረው የእስራኤል ሐማስ ጦርነት የመጀመሪያዎቹን ሰባት ወራት ውስጥ በመንግስታቱ ድርጅት የሰብአዊ መብት ቢሮ የተረጋገጠው የሟቾች ቁጥር 8119 ሲሆን ይህ የፍልስጤን የጤና ባለስልጣናት በ13 ወራት ግጭት ከ43000 በላይ ነው ሲሉ ከጠቀሱት ቁጥር በእጅጉ ያነሰ ነው። የድርጅቱ ዘገባ የዓለም አቀፍ ሕግን ጥሰዋል ሊባሉ በሚችሉ ጉዳዮች ላይ ገለልተኛ የፍትህ ምርመራ እንደሚያስፈልግና ማስረጃዎች ለተጠያቂነት ሲባል መጠበቅ እንደ የሚገባቸው በመጠቆም አጽንዖት ሰጥተዋል። ከተረጋገጡ ሟቾች መካከል ትንሹ ተጎጂ የአንድ ቀን ወንድ ልጅ ሲሆን፣ ትልቋ ደግሞ የ97 ዓመት ባልቴት እንደነበሩ ተገልጿል። ዘገባው አክሎም ይህም በሁሉም የእድሜ ክልል ውስጥ ባሉ ሰላማዊ ሰዎች ላይ ያስከተለው ሰፊ ተጽዕኖ አጉልቶ ያሳያል ብለዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ሩሲያ ዩክሬን ውስጥ ዛሬ አርብ በኦዴሳ፣ ካርኪቭ እና ኪቭ ክልሎችን ኢላማ በማድረግ በድሮኖች ሚሳይሎችና ቦምቦች በፈጸመችው የአንድ ሌሊት ጥቃት አንድ ሰው ሲሞት በትንሹ 25 ሰዎች የአካል ጉዳት ደርሶባቸዋል። ጥቃቱ በመኖሪያ ህንፃዎችና መሰረተ ልማቶች ላይ ከፍተኛ ጉዳት አድርሰዋል። የዩክሬን ፕሬዝደንት ቮሎዲሚር ዜሌንስኪ የዩክሬን ኃይሎች አራት ሚሳይሎችና በግምት 60 የሚጠጉ ድሮኖችን መጥተው ማውረዳቸውን ገልጸው አለም አቀፉ ማህበረሰብ በሩሲያ ላይ የተጠናከረ የጋራ እርምጃ እንዲወስድ አሳስበዋል። ፑቲን ወዳጅ ናቸው የተባሉት የሃንጋሪው ጠቅላይ ሚኒስትር ቪክቶር ኦርባን በቅርቡ የአሜሪካ ምርጫ ባሸነፉት ትረምፕ የአሜሪካውያን ለዩክሬን የሚሰጡት ድጋፍ ሊቆም እንደሚችልና አውሮፓም በጦርነት ውስጥ የራሷን ተሳትፎ እንደገና እንድታጤ ነው ሀሳብ አቅርበዋል። የዋይት ሀውስ ቃል አቀባይ ካሬን ዣን ፒየር እና የፔንታጎን ቃል አቀባይ ሳብሪና ሲንግ ጨምሮ የአሜሪካ ባለስልጣናት ፕሬዚደንት ባይደን ስልጣን እስኪያዛውሩ ድረስ ለዩክሬን እርዳታ መስጠት እንደሚቀጥሉ አረጋግጠዋል። ቀደም ሲል ለዩክሬን ደህንነት ከተፈቀደ ውስጥ በግምት ሁለት ቢሊዮን ዶላር እና ተጨማሪ አራት ቢሊዮን ዶላር የጦር መሳሪያዎች አሁንም እንዳሉ መሆናቸውን የፔንታገን ቃል አቀባይ ተናግረዋል። አምስተርዳም ውስጥ በአያክስና ማካቢ ቴልአቪቭ መካከል በተደረገው የእግር ኳስ ጨዋታ በእስራኤል ደጋፊዎች ላይ ባነጣጠረ ጸረ ሴማዊ ጥቃት የተጎዱ አምስት ሰዎች ሆስፒታል መግባታቸውን የአምስተርዳም ፖሊስ ዛሬ አርብ አስታውቋል። ከጥቃቱ ጋር በተያያዘ 62 ሰዎች በቁጥጥር ስር መዋላቸውንም ፖሊስ ገልጿዋል። የእስራኤልና የኔዘርላንድ መሪዎች እንዲሁም የተለያዩ የአይሁድ ማህበረሰብ ቡድኖች ጥቃትና እውከቱን ሲያወግዙ የእስራኤል የውጭ ጉዳይ ሚኒስትርም ለዚሁ ጉዳይ በፍጥነት ወደ ኔዘርላንድ ተጉዘዋል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በአምስተርዳም በእስራኤል ዜጎች ላይ የደረሰውን ጥቃት አውግዘው የኔዘርላንድ ባለስልጣናት አፋጣኝ እርምጃ እንዲወስዱ ጠይቀዋል። የኔዘርላንድ ጠቅላይ ሚኒስትር ዲክስኩፍ በእስራኤላውያን ላይ የሚደረገው ጸረ ሴማዊ ጥቃት በፍጹም ተቀባይነት የለውም ብለዋል። በመካከለኛው ምስራቅ ግጭቶች የተነሳ የተባባሰው ዓለም አቀፍ ውጥረት የእስራኤል ቡድኖችን በሚያካትቱ ጨዋታዎች ላይ የደህንነት ስጋቶችን እየፈጠረ መምጣቱ ተነግሯል። በአውሮፓው ሊግ ጨዋታ አያክስ ማካቢ ቴላቪቭን አምስት ለባዶ በሆነ ውጤት አሸንፈዋል። የአሜሪካ ማዕከላዊ ባንክ ፌዴራል ሪዘርቭ ለኢኮኖሚ ቁልፍ የሆነውን የወለድ ምጣኔ ትናንት ሐሙስ በሩብ ነጥብ ዝቅ እንዲል አድርጓል። ውሳኔው በአንድ ወቅት ከፍተኛ የዋጋ ንረት ንረት እያሽቆለቆለ መምጣቱን ተከትሎ አሜሪካውያንን ካስቆጣው የዋጋ ንረትና ግሽበት ጋር የተያያዘ ሲሆን የቀድሞው ፕሬዚደንት ትራምፕን በዚህ ሳምንቱ ምርጫ እንዲያሸንፉ የረዳቸው መሆኑ ተመልክተዋል። የወለድ ምጣኔው ቅነሳ በመስከረም ወር በግማሽ ነጥብ የቀነሰውን ተከትሎ የመጣ ነው። ማዕከላዊ ባንኩ ውሳኔው የስራ ቅጥር ገበያውን ለመደገፍ የዋጋ ንረት ለመዋጋትና አሁን ከባንኩ እቅድ ሁለት ከመቶ በላይ በመጠኑ ያለፈውን የግሽበቱን መጠን ለመቆጣጠር ያለመ ነው ብለዋል። ባንኩ ለአራት አስርት ዓመታት እየከፋ የመጣውን የዋጋ ግሽበት ለመቋቋም የወለድ መጠኑ ከአንድ ዓመት በላይ ከፍ አድርጎ መቆየቱን ገልጸዋል። የሐሙሱ ውሳኔ በአራት አስርት ዓመታት ውስጥ አምስት ነጥብ ሶስት ከመቶ ደርሶ የነበረውን የወለድ መጠን ወደ አራት ነጥብ ስድስት ከመቶ ዝቅ አድርጎታል። በመጨረሻም በደቡብ ካሊፎርኒያ የሚገኙ የእሳት አደጋ ተከላካዮች ከትላንት በስቲያ ረቡዕ በቬንቱራ አውራጃ የጀመረውና 132 ቤቶች ህንፃና ግንባታዎችን በማውደም ሁለት ቀናት ያስቆጠረውን ሰደድ እሳት ለመቆጣጠር እየሰሩ ነው። ከተራራው ላይ ረቡዕ ጠዋት የተነሳው ሰደድ እሳት ወደ 32 ስኩዌር ማይል የተስፋፋ ሲሆን ቢያንስ 88 ተጨማሪ ህንፃዎችን ጎድተዋል። እስከ ትላንት ሐሙስ ድረስ በቁጥጥር ስር የዋለው 5 ከመቶ ብቻ መሆኑም ተመልክተዋል። የሰደድ እሳቱ ባለበት አካባቢ የሚኖሩ ወደ 10 ሺህ ሰዎች አካባቢውን ለቀው እንዲወጡ የተነገራቸው ሲሆን በመገስገስ ላይ የሚገኘው ሰደድ እሳት በአካባቢው በሚገኙ ከተሞች እስከ 3500 የሚደርሱ ሌሎች ተጨማሪ ህንፃዎችን ሊያውድም እንደሚችል ተነግሯል ተናግረዋል። አድማጮች፣ ለምሽቱ የተመደበው የዜናው ክፍለ ጊዜ በዚሁ ተጠናቋል። ከቀሪዎቹ የአርብ ምሽት ዝደ ሀብታሙ ስዩም ታችሁ ደረጀ፣ ደስታን ለዓለም ዜናዎቹ አመሰግናለሁ። በ22 በ25፣ ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ጀነራል 57 ዲቪሲ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአርብ ምሽት ዝግጅት ነው እያዳመጣችሁ የምትገኙት። ከአሜሪካ ድምፅ የዌብና ማህበራዊ ድረገጽ አቀናባሪያችን አበባየሁ ገበያው ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሐሪክ ዳት ቪኦኤ ኒውስ ዳት ካም በፌስቡክ አት ቪኦኤ አምሐሪክ ላይ በቀጥታ እየተደመጡ ይገኛሉ። የድምፅ አሊያም የጽሑፍ መልእክት ለመተው ለምትሹ ሌላ አማራጭ አለን። 2022059942 የዋሳፕ መስመራችንን ተጠቀሙ። አሁን ወደ ዕለቱ አብይ ርዕስ ጉዳይ እንሻገር። አብይ ርዕስ ጉዳያችን ከአሜሪካ ፕሬዚደንታዊ ምርጫ ጋር የተያያዘ ነው። ድንበር ጥበቃ፣ ኢኮኖሚውን ማጠናከርና አሜሪካን ማስቀደም የመሰሉ ጉዳዮች የዶናልድ ትራምፕ የምርጫ አጀንዳ ከነበሩት ውስጥ በዋናነት ይጠቀሳሉ። አሁን ምርጫውን በማሸነፋቸው ቃል የገቡባቸውን ጉዳዮች ተግባራዊ እንደሚያደርጉ ይጠበቃል። ቃል የተገቡት ጉዳዮች ከበድ ያሉ ናቸው። በተግባር እንዴት እንደሚፈጽሟቸው የሚያሳዩ ዝርዝር ጉዳዮች ግን በብዛት አይሰሙም። የቪኦዋ ቲና ትሬን የላከችው ዘገባ አለ፣ እንግዲህ ወልዴ እንደሚከተለው ያቀርበዋል። የማይታመን የፖለቲካ ድል ተቀናጅተናል። ድንቅ ነው። በምርጫው ምሽት የቀድሞው ፕሬዝደንት ዶናልድ ትራምፕ በድጋሚ የአሜሪካ ፕሬዝደንት መሆናቸው ግልጽ ሲሆን ለደጋፊዎቻቸው የአሸናፊነት ንግግር አድርገዋል። ለመጪው አራት ዓመታት የያዙትን አጀንዳም በድጋሚ አንስተዋል። በምርጫ ዘመቻቸው የድንበር ጥበቃው ከሁሉም ትኩረት የተሰጠው ነው። በአሜሪካ የሚገኙና ወንጀለኞች ያሏቸውን ስደተኞች በአሜሪካ ታሪክ እስካሁን ታይቶ በማያውቅ ቁጥር መጠን ወደ መጡበት እንደሚመልሱ እንዲሁም አሜሪካውያንንና ሕግ አስከባሪዎችን የሚገድል ማንኛውም ስደተኛ በሞት እንዲቀጣ ጥሪ አድርገዋል። በምርጫው ምሽት ባደረጉት ንግግር ይህ ጠንካራ አቋም ብዙም አልተሰማም። ድንበሩን መዝጋት አለብን። ሰዎች ወደ አገራችን እንዲገቡ እንፈቅዳለን። ሰዎች ተመልሰው ወደ አገራችን እንዲመጡም እንፈልጋለን። ነገር ግን ተመልሰው ሲመጡ የሚገቡት በሕጋዊ መንገድ መሆን አለበት። በምክትል ፕሬዚደንትነት የተመረጡት ጄዲ ቫንስ ከአጀንዳው ውስጥ ሌላ ቁልፍ ጉዳይ አንስተዋል። በአሜሪካ ፖለቲካ ታሪካዊ በሆነ መንገድ ተመልሰን ወደ ሥልጣን መጥተናል። አሁን ደግሞ በአሜሪካ ታሪካዊ በሆነ መንገድ ኢኮኖሚያችንን መልሰን እናሻሽላለን። የቀድሞ ፕሬዚደንት ዶናልድ ትራምፕ እዳችንን እንከፍላለን፣ ታክስ እንቀንሳለን። አዲስ የሚመጣው አስተዳደር እያደገ ባለው እዳ ላይ ሌላ ዕዳ ሳይጨምር እንዴት አድርጎ የኢኮኖሚ ግቡን እንደሚያሳካ ብዙም ግልጽ አይደለም ሆኖም ግን ትራምፕ በዚህ ጉዳይ ላይ እገዛ ሊያደርግ ይችላል ያሉትን ግለሰብ በንግግራቸው አንስተዋል ግለሰቡም ኢላን መስክ ናቸው የገንዘብ ብክነትን እና ማጭበርበርን የሚከላከለውን የመንግሥት ኮሚሽን እንደሚመሩ ትራምፕ አስታውቀዋል ትራምፕ በንግግራቸው ኢላን መስክ በቅርቡ ስላመጠቁት ስታርሺፕ ራኬት አንስተዋል በጣም ድንቅ ነገር ነበር። ኢላን ጋር ደውዬ አንተነ የሠራው አልኩት። አዋ አለኝ። ሌሎች ሊያደርጉት ይችላሉ። ሩሲያ ልታደርገው ትችላለች፣ ቻይና ልታደርገው ትችላለች አልኩት። አይችሉም አለኝ። አሜሪካ ከአንተ ውጭ ልታደርገው ትችላለች አልኩት። ሌላ ሰው ሊያደርገው አይችልም አለኝ። ኢላን ለዛ ነው የምወድህ አልኩት። ተንታኞች እንደሚሉት ትራምፕ ኢላን መስክን ማድነቃቸው በዓለም መድረክ ጥንካሬንና ሀያልነትን ለማሳየት የተጠቀሙበት ነው። ስቴፋኒ ቤከር ከሲቲ ለንደን ዩኒቨርሲቲ፣ ይህ የእኛ ሀገር ብቻ ነው ማድረግ የሚችለው የሚለው ንግግር እንደሚመስለኝ የኢላን መስክ የስራና ቴክኖሎጂ ፈጣሪነት ብቻ ሳይሆን ራእይ እንዳለውና ልዩ ተሰጥኦ እንዳለው እንደ አንድ ግለሰብ ብቻ ሳይሆን እንደ ሀገር ጭምር ታላቅ መሆናችንን ለማሳየትም ነው። ትራምፕ በንግግራቸው በስልጣን ዘመናቸው ስለሚኖራቸው የሥራ መርህ ተናግረዋል። በአንድ ቀላል መመሪያን የማስተዳድረው ቃል የተገባ ነገር ይፈጸማል። ቃላችን እንጠብቃለን። ቃል ከገቡት ውስጥ ሌላው ደግሞ የአሜሪካ ወርቃማ ዘመን ያሉት እየመጣ መሆኑን እየተመለከተው ነው። ቲና ትሪን ለላከችው ዘገባ እንግዶ ሌነኝ ዋሽንግተን ዲሲ። በመከታተል ላይ ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ በቀጥታ የሚተላለፍላችሁ የአርበ ምሽት ስርጭታችን ነው። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። ቀጣዩ ዘገባም ከአሜሪካ ፕሬዚደንታዊ ምርጫ ውጤት ጋር ያቆይናል። ትራምፕ ለምን እንዴት ለምንና እንዴት እንዳሸነፉ የሚተነትን ነው። የአሜሪካ ምርጫ በያዝነው ሳምንት ከመደረጉ በፊት የተሰባሰቡ የህዝብ ፖለቲካዊ አስተያየት መለኪያዎች በቀድሞ ፕሬዚደንት ዶናልድ ትራምፕ እና በምክትል ፕሬዚደንት ካማላ ሃሪስ መካከል የነበረው ፉክክር ተቀራራቢ እንደነበረ አመላክተው ነበረ። ዶናልድ ትራምፕ ግን ከሁሉም የማህበረሰብ ክፍሎች በሚባል ደረጃ ከወንዶችም ከሴቶችም እንዲሁም ከላቲኖ ድምፅ ሰጪዎች ድጋፍ አግኝተዋል። የቪኦኤዋ ዶራ ማክዌር የላከችው ዘገባ አለ እንግዲህ ወልዴ እንደሚከተል ያስደምጠናል። የተሰበሰቡ የህዝብ ፖለቲካዊ አስተያየት መለኪያዎች ፍክክሩ ተቀራራቢ እንደነበር አመልክተው ነበር። ዶናልድ ትራምፕ ግን ሰፊ ድጋፍ በማግኘት ምክትል ፕሬዚደንት ካምራ ሃሪስን በቀላሉ አሸንፈዋል። ከሁሉም የተወከሉ ናቸው። በሠራተኛ ማኅበር የታቀፉና ያልታቀፉ አፍሪካ አሜሪካውያን፣ ሂስፓኒክ አሜሪካውያን፣ እስያ አሜሪካውያን አረብ፣ አሜሪካውያን ሙስሊም አሜሪካውያን ሁሉም ደግፎናል። ትራምፕ የንግድ ሰነዶችን በማጭበርበር በ34 ክሶች ጥፋተኛ ቢባሉም ከ20 ዓመታት ወዲህ የሕዝብ ድምፅን በማሸነፍ የመጀመሪያው የሪፐብሊካን ፓርቲ እጩ ሆነዋል። ሳሙኤል ኤብረምስ ኒውዮርክ በሚገኘው የሴራ ሎረንስ ኮሌጅ የፖለቲካና ማኅበራዊ ሳይንስ ፕሮፌሰር ናቸው። ለምን አንዳንዶቹ እጩዎች ችግሩ እንደተሸፋፈነላቸው፣ አንዳንዶቹ ግን እንዳልተሸፋፈነላቸው ያንን ልነግርሽ አልችልም። ምክንያቱም የዶናልድ ትራምፕ ታሪክ ታውቂያለሽ። ለምሳሌ በትዳር ላይ መማገጥና ሌሎችም የወንጀል ችግሮች በእርሳቸው ላይ ምንም ችግር አልፈጠሩም። ትራምፕ ለድምፅ ሰጪዎች ለዓመታት ካስተላለፏቸው መልእክቶች ውስጥ ተቀባይነት ያገኘው የቱ ይሆን? በድጋሚ ሳሙኤል ኤብራምስ? ያም ምንድን ነው ችግራችሁ ይገባኛል፣ ነገሮች ጥሩ እንዳልሆኑ ይገባኛል። እናም ለረዳችሁ ሻለው ችግሩን ላቀል እፈልጋለሁ የሚለው ነው። ፕሬሱና ሚዲያው አንዳንድ በተናገሯቸው አጨቃጫቂ ጉዳዮች ላይ አተኩሯል። ነገር ግን ዋናው ጠንከር ያለው አሜሪካ ትቅደም የሚለው መልእክት ጎልቶ ወጥቷል። የትራምፕ የምርጫ ዘመቻ ፖድካስትና ማኅበራዊ ሚዲያን በመጠቀም ቁልፍ የሆኑና በሚሊዮን የሚቆጠሩ ተከታዮችን ትኩረት አግኝተዋል። ታም ሪሊ በአሪዞና ስቴት ዩኒቨርሲቲ የሕዝብ ጉዳዮች ጥናት ፕሮፌሰር ናቸው። ወጣቶች ላይ አተኮሩ፣ ድምፅ የማይሰጡት ላይ ማተኮሩ፣ ለበርካታ ዓመታት በነበረው የዋጋ ግሽበት ተጠቂ የነበሩት ላይ አተኮሩ። ይህም ውጤት አመጣ። ፕሬዚደንት ጆ ባይደን ከውድድሩ መውጣታቸውን ተከትሎ ካሜላ ሃሪስ ለዘመቻው የነበራቸው ጊዜ አንድ መቶ ቀናት ያህል ብቻ ነበር። ታም ሪሊ እንደሚሉት ይህ አጭር ጊዜ የማሸነፍ ዕድላቸውን አጥብቧል። ባይደን በጊዜ ከውድድሩ መውጣት አለባቸው የሚሉ ትችቶች እንደነበሩ ታም ሪሊ ጠቅሰው ባይደን ቀደም ብለው ቢወጡ ኖሮ ለእጩነት ውድድር ይኖር እንደነበርና ካማላ ሃሪስም እጩ ላይሆኑ ይችሉ እንደነበር ተናግረዋል። በተጨማሪም ካማላ ሃሪስ ተወዳጅ ካልሆኑ ፕሬዚደንት ጋር አብረው መነሳታቸው ችግር እንደፈጠረባቸው ታም ሪሊ ተናግረዋል። የአሜሪካ ሕዝብ ለውጥ መፈለጉ ግልጽ ሆኗል። አንዳንድ ሰዎች የሄሪስ መመረጥ በመጥፎም ይሁን በበጎ ጎኑ የባይደን አስተዳደር ተቀጥያ አድርገው አይተውታል። ሌሎች ተንታኞች እንደሚሉት ደግሞ ካመላ ሄሪስ ከኢኮኖሚው ጉዳይ ይልቅ በውርጃ መብት ላይ ይበልጥ አተኩረዋል። የሪፐብሊካን እቅድ አውጪ ጄሰን ሮው ከእነዚህ አንዱ ናቸው። ከድምፅ ሰጪዎች ከአንድ ከመቶ ያነሱ ናቸው ከውርጃ ጉዳይ ጋር በቀጥታም ሆነ በተዘዋዋሪ መንገድ ሊገናኙ የሚችሉት። ሁሉም ድምፅ ሰጪዎች ከዋጋ ግሽበት፣ ከቤት ውስጥ የአይል ወጪዎችና ገቢያቸው መቀነስ ጋር በተገናኘ ካለው ችግር ጋር ይኖራሉ። ካምላ ሄሪስ ነጭ አለመሆናቸው ምን ያህል እንደጎዳቸው መመዘኛ መንገድ የለም። የሴራ ሎረንስ ኮሌጁ ሳሙኤል ኤብራምስ ይህ ከዘር ወይም ከዘውጌ ወይም ከጾታ ጉዳዮች ጋር የተገናኘ አይመስለኝም። ትራምፕ ያስተላለፉት መልእክት ከሄሪስ ይልቅ በመላ ሀገሪቱ ከሚገኙ ድምፅ ሰጪዎች ጥያቄ ጋር ይበልጥ ተስማምቷል። ይህን መልእክት ትራምፕን ለድል አብቅቷቸዋል። ደራ መኳር ለላከችው ዘገባ እንግዲህ ወልደነኝ ዋሽንግተን ዲሲ። ከአሜሪካ ድምፅ እየተላለፈ የሚገኘው የአርብ ምሽት ስርጭት ይቀጥላል። በቀጣዩ ደግሞ የትራምፕ መመረጥ ኔቶና አውሮፓ ላይ ምን አንድምታ እንደሚኖረው ወደሚተነትነው ዝግጅት እንራመዳለን። አውሮፓውያኑ የዩናይትድ ስቴትስ አጋሮች ዶናልድ ትራምፕ መመረጣቸው በጸጥታና ኢኮኖሚያቸው ላይ ምን አይነት አንድምታ እንደሚኖረው እየተነጋገሩ ናቸው። የመጀመሪያው የትራምፕ አስተዳደር ዘመን ከአውሮፓ ሕብረትና ከሰሜን አትላንቲክ ቃል ኪዳን ድርጅት ኔቶ አባል ሀገሮች ጋር በተደጋጋሚ በጎላ አለመግባባት የታየበት ነበረ። የአሜሪካ ድምፁ ሄንሪ ሪጅዌል ሩሲያ ዩክሬን ላይ የከፈተችው ወረራ ስለ ውቅያኖስ ተሻጋሪው ኅብረት የአውሮፓ ሀገሮች ያላቸውን ስጋት ይበልጥኑ ያጎላው መሆኑን ጠቅሶ ከለንደን ተከታዩን ዘገባ ልኳል። ቆንጅታዬ ታሰማናለች። ትናንት ሐሙስ፣ ወደ ሀምሳ የሚሆኑ የአውሮፓ ሀገሮች መሪዎች ሃንጋሪ ዋና ከተማ ቡዳፔስት ላይ ጉባኤ አካሂደዋል። የአውሮፓ የፖለቲካ ማህበረሰብ ጉባኤ ሩሲያ ዩክሬን ላይ ወረራ መክፈቷን ተከትሎ የተቋቋመው ነው። የፈረንሳይ ፕሬዚደንት ኢማኑኤል ማክሮን አውሮፓ ለቀጣዩ የፕሬዝደንት ዶናልድ ትራምፕ አስተዳደር በምታደርገው ዝግጅት ለራሷ መቆም ይኖርባታል ብለዋል። የአሜሪካን ህዝብ ጥቅም ያስጠብቃሉ። ያ ደግሞ ትክክለኛም ነው፣ ጥሩም ነው። ጥያቄው እኛስ የአውሮፓን ጥቅም ለማስከበር ዝግጁ ነን ወይ? ሩሲያ ዩክሬንን በወረረችበት በአሁኑ ወቅት የኔቶ ህብረት የአውሮፓ ጸጥታ መሰረትነቱን እንደያዘ መሆኑን በብሪታንያ ሮያል ዩናይትድ ሰርቪስ ኢንስቲትዩት በተባለው ተቋም ተንታኙ ኤድ አርኖልድ እንዲህ ሲሉ አስረድተዋል። የመጀመሪያው ዩናይትድ ስቴትስ እንደሚጠበቀው ወታደራዊ እርዳታዋን የምትቀንስ ከሆነ ህብረቱ ለዩክሬን የሚሰጠውን ድጋፍ እንዴት ነው የሚቀጥለው? የሚፈጠረውን እጥረት አውሮፓ ልትሸፍን ይቻላታልን? በአውሮፓ ለውጥ ማዕከል ተንታኙ ኢያም በወንድ ያስረዳሉ። አዎ፣ ነገር ግን አሁን ከምታደርገው በጣም የሚበልጥ እጥረት ማድረግ ይኖርባታል። ትራምፕ በምረጡኝ ዘመቻዎቻቸው ላይ በሚያደርጓቸው ንግግሮች የሩሲያና ዩክሬን ጦርነትን በአንድ ቀን አስቆመዋለሁ ብለዋል። እንዴት እንደሚያስቆሙት ግን አልተናገሩም። ታዲያ ዩክሬን የማልፈልገው የሰላም ድርድር ውስጥ እንድገባ ልገደድ ነው የሚል ስጋት እንዳደረባት ተንታኞች ይናገራሉ። እንደገና የሮያል ዩናይትድ ሰርቪስስ ተቋሙ ኤድ አርኖልድ እንዲህ ሲሉ ያስረዳሉ። በእርግጥ መስጋቱ አይቀርም። በቅርቡ በድርድር መፍትሄ የሚገኝ ከሆነ አሁን እርዳታ በብዛት መላክ ለምን ይኖርብናል የሚል ጥያቄ አውሮፓ ውስጥ የሚያነሱ አሉ። ትራምፕ በመጀመሪያው የአስተዳደር ዘመናቸው አሜሪካን ከኔቶ በጠቅላላው ሊያስወጧት አስበው እንደነበረ የቀድሞ የዩናይትድ ስቴትስ ባለስልጣናት ተናግረዋል። በለንደን ዩኒቨርሲቲ ኮሌጅ የዩናይትድ ስቴትስ የውጭ ፖሊሲ ጉዳይ ተንታኙ ጆናታን ማውንተን እንዲህ ሲሉ አስረድተዋል። በውጭ ያሉ አጋሮችም ይሁን ባላንጣዎች ምን ያደርጉ ይሆን እያሉ ማውጣት ማውረዳቸውን እንዲቀጥሉ ማድረጉ ደስ የሚላቸው ይመስለኛል። ያንን የሚፈልጉትን ለማስፈጸም ጉልበት የሚሰጣቸው አድርገው የሚያዩት ይመስለኛል። የሆነ ሆኖ በቡዳፔስቱ የአውሮፓ የመሪዎች ጉባኤ ላይ የተገኙት የኔቶ ዋና ጸሐፊ ማርክ ሩተ የሕብረቱ አባል ሀገሮች የመከላከያ ወጪያቸውን እንዲያሳድጉ አድርገዋል በማለት ትራምፕን አሞግሰዋቸዋል። ፕሬዚደንት ሳሉ ኔቶ ውስጥ አባል ሀገራቱ የመከላከያ ወጪ ከአጠቃላይ የሀገር ውስጥ ምርት ሁለት ከመቶ ከፍ እንዲል ያበረታቱን እሳቸው ናቸው። ሌላው ትራምፕ ዋይት ሀውስ ሲገቡ የዩናይትድ ስቴትስ አጋሮች ኢኮኖሚያቸውን የሚያመሰቃቅል ሁኔታ ሊደቀንባቸው እንደሚችል ተመልክቷል። የዋሽንግተኑ የአሜሪካን ዩኒቨርሲቲ ተንታኝ ጋረት ማርቲን ትራምፕ ከቻይና በሚገቡ እቃዎች ላይ ስልሳ ከመቶ ወይም ከዛ በላይ ታሪፍ እንጥላለን ማለታቸው ዓለም አቀፍ ንግድን በጣም ያናጋል። በአውሮፓ ሕብረት በአጠቃላዩ በአውሮፓ በዩናይትድ ኪንግደም እና በሌሎችም አካባቢዎች ላይ ተጽዕኖ ይኖረዋል። ይህ ሁሉ ተደማምሮ አውሮፓ ውስጥ ስለ ሁለተኛው የትረምፕ አስተዳደር ስጋት ፈጥሯል። ትረምፕ የሚያደርጉትን ለመተንበይ ስለማይቻል ለአውሮፓ መሪዎች ለሚመጣው ለመዘጋጀት አዳጋች እንደሚሆንባቸው ተንታኞች ይናገራሉ። ቆንጅታዬን ለቀደመው ዘገባ አመሰግናለሁ። ከአሜሪካ ድምፅ የአርብ ምሽት ስርጭት ይቀጥላል። የትራምፕ ወደ ዋይት ሀውስ መመለስ አንዳንድ አፍሪካውያን ደስታቸውን ሲገልጹ፣ ሌሎች የተደባላለቀ ስሜት በተደበላለቀ ስሜት ተቀብለውታል። ይቅርታ፣ የቀድሞ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ እንደገና ወደ ዋይት ሀውስ መመለስ በአፍሪካ ዘንድ የተደበላለቀ ስሜት ፈጥሯል። አንዳንዶቹ በቀጣይ የሚመጣውን ለውጥ ለማየትም ጓጉተዋል። አንዳንዶቹ ደግሞ የቀድሞ የስልጣን ዘመናቸውን በማስታወስ ከመጪው አዲስ የትራምፕ አስተዳደር ብዙም አይጠብቁም። የቪኦኤ ናይሮቢ ቢሮ ኃላፊ ማርያም ዲያሎ ያጠናቀረችውን ዘገባ ጽዮን ግርባ ታቀርበዋለች። የቀድሞ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ማሸነፍ ለአፍሪካ ጥሩ ነገር ያመጣል ብለው እንደሚያምኑ የቪኦኤ ዘጋቢ በናይሮቢ ጎዳናዎች ያገኘቻቸው ኬንያውያን ለአሜሪካ ድምፅ ተናግረዋል። ድጋፉን ለትራምፕ የሰጠው ማክሲሚሊያኒ ኒዴቲ ከነዚህ አንዱ ነው። በሁለቱ ሀገራት መካከል በኢኮኖሚ ጉዳይ፣ በተማሪዎች ልምድ ልውውጥና በመሳሰሉት ብዙ ነገር ሲሆን ማየት እጠብቃለሁ። ኤሪክ ሙዌንዳ የትራምፕ ተቃዋሚ የነበሩት የዲሞክራት እጩ ምክትል ፕሬዚዳንት ካማል ሃሪስ ደጋፊ ነበር። ምክንያቱም እሷ ሰውን ትረዳለች ብዬ አስባለሁ። እሳቸው በጣም ዘረኛ ናቸው፣ ክፉ ናቸው። የባይደን አስተዳደር በቅርቡ ኬንያን የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ አባል ያልሆነች የመጀመሪያዋ አፍሪካዊ አጋር አድርገው መርጠዋታል። ኬንያ በሄት የሚገኘውን ከተለያዩ ሀገራት የተውጣጣ ወታደራዊ ኃይል ለመምራት ላሳየችው ድጋፍም ሶስት መቶ ሚሊዮን ዶላር ለመስጠት ቃል ገብተዋል። አንዳንድ ተንታኞች ታዲያ ትራምፕ ሊወስኑት ስለሚችሉት ውሳኔ ስጋታቸውን ይገልጻሉ። ኤድጋር ጊቱዋ በኬንያ በሚገኘው ስትራትሞር ዩኒቨርሲቲ የዓለም አቀፍ ግንኙነት ዲፕሎማሲና የደህንነት ጉዳዮች ተንታኝ ናቸው። ፕሬዚዳንታዊ ማስፈጸሚያ አዋጆችን ማውጣት ሊጀምሩ ይችላሉ። ለምሳሌ ኬንያ የኔቶ አባል ያልሆነች አጋር ተብላ መሾሟን በተመለከተ በሄይቲ መልሶ ግንባታ ችግሮች ዙሪያ የሚደረጉ ጥረቶችን ሊቀንሷቸው ይችላሉ። 300 ሚሊዮን ዶላር ቃል ተገብቷል። ካሁን ስንት እንደተከፈለ አላውቅም። ነገር ግን ሀሳባቸውን ሊቀይሩና የኔ ችግር አይደለም ብለው ገንዘቡን ሊቀንሱ ይችላሉ። ጊቱዋ አክለው እንደየ ሀገሮቹ ሁኔታ ሌሎች ፖሊሲዎችም ሊለወጡ እንደሚችሉ ይናገራሉ። countries like Uganda will benefit because Trump will not really put pressure on them the way እንደ ዩጋንዳ ያሉ ሀገራት ተጠቃሚ ይሆናሉ ምክንያቱም ትራምፕ በተመሳሳይ ጾታ አቋማቸው ምክንያት እንደ ባይደን ጫና አይፈጥሩባቸውም። በተቃራኒው ደግሞ ሩሲያ ወደ ሳህል ቀጠናና ሌሎች አፍሪቃ አካባቢዎች ዘልቃ ገብታለች። ትራምፕ ሩሲያን ለማስቆም ምንም የሚያደርጉት ነገር አይኖርም። ገለልተኛ ተመራማሪና የፖለቲካ ተንታኝ የሆኑት ቶም ዎልፍ በውጭ የሚኖሩ ዴሞክራቶች ናይሮቢ ውስጥ ባዘጋጁት የምርጫ መከታተያ ድግስ ላይ ተገኝተው ነበር። እሳቸው እንደሚሉት ትራምፕ በኬንያም ሆነ በአጠቃላይ አፍሪካ ውስጥ ዴሞክራሲንና ሰብአዊ መብትን ለማራመድ ፍላጎቱ አይኖራቸውም። ነገር ግን ይላሉ ቶም በአሜሪካና ኬንያ ንግዶች መካከል ተጨማሪ ግንኙነቶችን ከማዳበር የንግድና ኢኮኖሚያዊ ውድድሮችን ከማበረታታት አንጻር ያ ሊቀጥል እንደሚችል እጠብቃለሁ። እንደ አውሮፓውያን አቆጣጠር በ2022 ዓ.ም የኬንያ አጠቃላይ ምርጫ ከተቃዋሚው መሪ ራይላ ኦዲንጋ ጋር የተፎካከሩትን ማርታ ካርዋንም የአሜሪካን ምርጫ ለመከታተል በተሰናዳው ድግስ ላይ አግኝተን አነጋግረናቸው ነበር። ካርዋ የቀድሞ የፓርላማ አባልና የፍትህ ሚኒስቴርም የነበሩ ሲሆን ትራምፕ በስልጣን ዘመን ላይ በነበሩበት ወቅት አፍሪካን በተመለከተ የተጠቀሙትን አዋራጅ ቋንቋ ያስታውሳሉ። ለራሳችን ልናደርግ በምንችለው ላይ የበለጠ ተስፋ አለኝ። ትራምፕ ከዚህ በፊት ለአፍሪካ ጥሩ አስተያየት አልነበራቸውም። ስም ይሰጡን ነበር። ነገር ግን እንድንከበር እና አብረናቸው በምንሰራቸው አጋሮቻችን እንደ እኩል ሰብኣዊ ፍጡር እንድንታይ ማድረግ የአፍሪካ መሪዎች ኃላፊነት ነው። ተመራጩ ፕሬዚዳንት ዶናልድ ትራምፕ ቃለ መሐላ ፈጽመው ስልጣን የሚረከቡት በጥር ወር ነው። በማሪያማ ዲያሎ ለተጠናቀረው ጸገባ፣ ጽዮን ግርማ፣ ዋሽንግተን ዲሲ። ከአሜሪካ ድምፅ የአርብ ምሽት ስርጭት ይቀጥላል። የፕሬዚደንት ትራምፕ መመረጥና የስደተኞች ፖሊሲ ጉዳይን ይመለከታል ቀጣዩ ዘገባችን። ፕሬዚደንት ትራምፕ መመረጣቸውን ተከትሎ ትኩረት ከተሰጣቸው ጉዳዮች መካከል አንዱ የስደተኞች ፖሊሲን የተመለከተ ነው። ፕሬዚደንት ትራምፕ ፖሊሲው በህገ ወጥ መንገድ ወደ አሜሪካ የገቡትንና የሚገቡትን የሚመለከት መሆኑን ቢገልጹም ይህ ፖሊሲ የአፍሪካውያን ወጣቶች ላይ ከፍተኛ ተጽዕኖ እንደሚኖረው የአፍሪካ አሜሪካ ኢንስቲትዩት ፕሬዚደንት የሆኑት ዶክተር ታዲዮስ በላይ ይናገራሉ። አስማማዋየ ነው የስደተኞች ኢኮኖሚና ሌሎች ፖሊሲዎች በወጣቶች ላይ የሚኖራቸውን አዎንታዊና አሉታዊ ተጽዕኖ በተመለከተ ከዶክተር ታዲዮስ ጋር ያደረገው ቆይታ በመቀጠል ይቀርባል። የተደበላለቀ ስሜት ነው እኔ የተሰማኝ። ለምን የተደበላለቀ ምልህ? አንደኛ ያሳለፍናቸው ያለፉት ሶስት ዓመት ተኩል ወይም አራት ዓመት አራት ዓመታት ትንሽ አስቸጋሪዎች ነበሩ። እዚህ ሀገር ውስጥም ከሀገር ውጭ ውጭም ባለ ሁኔታ ፈታኝ ጊዜዎች ነበሩ፣ እንደ ሀገርም ነው። ከዚያ ባሻገር ደግሞ ተስፋ ደግሞ ነው ብለን የምናስበው፣ ምናልባት አሁን የሚመጣው የትራምፕ አድሚኒስትሬሽን እነዚህ አስቸጋሪ ጊዜያቶችን የምናልፍበት ምናልባት የተሻለ ፖሊሲ በኢኮኖሚ አካባቢ በኢኮኖሚ ዙሪያ ፎሪን ፖሊሲ አካባቢ የተለየ ነገር ይመጣል የሚል ተስፋ አይነት ነገር ነው። የተደበላለቀ ነው የእኔ ስሜት። ፕሬዚዳንት ትራምፕ በምርጫ ቀስቀሳቸው ወቅት ትኩረት ከሰጧቸው ጉዳዮች መካከል አንዱ የስደተኞች ፖሊሲን የተመለከተ ነው። ይህ ጉዳይ 47ኛው የአሜሪካ ፕሬዚዳንት ሆኖ ከተመረጡ በኋላም ትኩረት የተሰጠ ሆኖ ቀጥሏል። ፕሬዚዳንት ትራምፕ ምርጫውን ማሸነፋቸውን በገለጹበት ንግግራቸውም የድንበር ደህንነት ጉዳይ ቅድሚያ የሚሰጡት መሆኑን አረጋግጠዋል። ድንበሩን መዝጋት አለብን። ሰዎች ወደ ሀገራችን እንዲገቡ እንፈቅዳለን። ሰዎች ተመልሰው ወደ ሀገራችን እንዲመጡ እንፈልጋለን። ነገር ግን ተመልሰው ሲመጡ የሚገቡት በህጋዊ መንገድ መሆን አለበት። የዩኤስ አፍሪካ ኢንስቲትዩት ፕሬዚዳንት የሆኑት ዶክተር ታዲዮስ በላይ በበኩላቸው ይህ ፖሊሲ አፍሪካዊ ወጣቶች ላይ ከፍተኛ ተጽዕኖ እንደሚኖረው ይናገራሉ። ስደተኝነትን በሚመለከት ወይም ደግሞ የስደተኝነት ፖሊሲን በሚመለከት የሚመጣው አድሚኒስትሬሽን እዚህ በጣም የከፋ ነገር ይዞ እንደሚመጣ ከአሁኑ በግልጽ ተነግሮናል። በተለያዩ የካምፔን ካምፔን ሲደረግ ለፕሬዚደንት ትራምፕም የእሳቸውም ደጋፊዎች በተለያየ መልኩ አመጣጣቸው እጅግ በጣም የሚያስፈራ የሚመስል ነገር ነው። ይሄን ደግሞ ከንግግራቸውም ብቻም ሳይሆን በፕሬዚደንትነት ዘመናቸው ያየነው ጉዳይ ነው። ይህን እንግዲህ እንዳልኩ ከፖሊሲ አንጻር መገምገም ይቻላል። ለምሳሌ ያህል የተለያዩ የእኛን ማህበረሰብ የኢትዮጵያኖችንም ኤርትራያኖችንም የተቀረውንም የአፍሪካን ስደተኞች በተለይ ደግሞ ወጣት እንግዲህ ያው እየተሰደደ የሚመጣ ወደዚህ ሀገር አብዛኛው ከሰባ ከሰማኒያ ፐርሰንት በላይ ያለው ወጣት የሆነ የስራ በስራ እድሜ ላይ ያለ ወጣት ነው። ወደዚህ ሀገር እየተሰደደ የመጣው እና በከፍተኛ ሁኔታ እነኚህ ፖሊሲዎች ሲያጠቁ የነበሩት ወጣቶችን ነው። ፕሬዚደንት ትራምፕም በፕሬዚደንትነት ዘመናቸው ሲያወጧቸው ከነበሩት ህግጋቶች ወይም ደግሞ የስደተኝነት ፖሊሲዎች መካከል የተወሰኑትን ብናይ ለምሳሌ ሪሜይን ኢን ሜክሲኮ የሚባል ፖሊሲ ነበራቸው። ወይም ደግሞ ስደተኞች ወደ አሜሪካን ሀገር እንዳይገቡ እዛው የህግ ፕሮሰሳቸውን ጨርሰው በዛው ወደ ሀገር እዛው ሜክሲኮ ውስጥ እንዲኖሩ ወይም ደግሞ ከዛ የሚወጡበትን መንገድ ከሜክሲኮ መንግስት ጋር ውል ተዋውሎ ነበር። እሱ አንድ በጣም አስቸጋሪ ፖሊሲ ነበር። እኔም በተደጋጋሚ መላለስ ነበር ያኔ ለአራት ዓመታት የህግ አገልግሎት ለመስጠት በተለይ ከአፍሪካ ሀገሮች የሚመጡትን ወጣቶች ነበር እኔ ሳገኝ የነበረው ከዘጠና አምስት ከዘጠና ስድስት ፐርሰንት በላይ ያሉት ወጣቶች ነበሩ በዚህ በዩኤስ ሜክሲኮ ቦርደር ውስጥ ወይም ደግሞ በቦርደሩ እየገቡ የነበሩት ወይም እዛ ቦርደር ውስጥ እንዳይገቡ የተከለከሉት። ስለዚህ አነኛው ፖሊሲ እሱ ነው። ሌላው የትራቭል ባን የሚባል ነው ወይም ደግሞ የጉዞ ክልከላ፣ የሙስሊም ባን። እኒ እንዲህ እንዲህ ነገሮች ነበሩ። ታይትል አርባ ሁለት የሚባል ነበሩ እነኚህ ሁሉ ስደተኞችን ታርጌት ያደረገ በተለይ ደግሞ አፍሪካውያኖችን ታርጌት ያደረገ ነበር። ስለ ሙስሊም ባን ስናወራ አብዛኞቹ በሙስሊም ባን ወይም ደግሞ በትራቭል ባን ውስጥ ከነበሩት ሀገሮች ውስጥ እንደ ሱዳን፣ እንደ ሶማሊያ አይነት ሀገሮች በዚህ ክልከላ ውስጥ ነበሩ። ስለዚህ የተጎዳ የኛ ማህበረሰብ ነው። ስለዚህ ከፖሊሲ ከዚህ ከስደተኝነት ፖሊሲ ጋር በተገናኘ የከፋ ነው እንጂ የተሻለ ነገር ሊመጣ አይችልም። የአሜሪካ ድምፅ ከምርጫው በፊት አነጋግሯቸው የነበሩት በሜሪላንድ ግዛት ሪፐብሊካን ፓርቲን ወክለው ለሕግ መወሰኛው ምክር ቤት ተወዳድረው የነበሩት ላባን የማነስዩም ግን ያለፉት አራት ዓመታት ከ6 እስከ 15 ሚሊዮን የሚሆኑ ስደተኞች ወደ አሜሪካ በህገወጥ መንገድ መግባታቸውን በመግለጽ የፕሬዚዳንት ትራምፕን ፖሊሲ ደግፈው ይካከራሉ። ዴሞክራት በ2021 ወደ ስልጣን ሲመጡ የመጀመሪያ ነገር ያደረጉት ጆ ባይደን እና ከማላ ሃሪስ ትራምፕ አስቀምጦት የነበረ የቦርደር ህጎች ነው ያፈረሱት። በዛ ምክንያት ቦርደሩ ክፍት ሆነ ማለት ነው። ቦርደሩ ክፍት ሲሆን ደግሞ ከስድስት እስከ አስራ አምስት ሚሊዮን ሰው በአራት ዓመት ውስጥ ገባ ማለት ነው። ይሄ በማንኛውም አገር የማይሆን ቁጥር ነው። እንደዚህ አይነት ማንኛውም ሲስተም አብዞርቭ ማድረግ አይችልም እና አሁን ትልቅ ችግር ፈጠረ ማለት ነው። አዲሱ የዶናልድ ትራምፕ አስተዳደር የፖሊሲ ለውጥ የተገበረባቸዋል ተብለው ከሚጠበቁ ጉዳዮች መካከል አንዱ የአገሪቱ ኢኮኖሚ ነው። ዶክተር ታዲዮስ የትራምፕ ኢኮኖሚክ ፖሊሲ ሊከተላቸው ስለሚችሉ እውነቶች እንዲህ ያስረዳሉ። የስራ ማጣት፣ ከፍተኛ የሆነ የኑሮ ውድነት። እሱን ደግሞ በተለያየ መልኩ ልትመነዘረው ትችላለህ። የቤት ሆኖ ዋጋ ልታየው ትችላለህ። በየቀኑ ምንመገባቸው ምግቦች ዋጋ ሊሆን ይችላል። አንድ ግሮሰሪ እሱ ገብተህ የምታየውን የዋጋ ልዩነት የዋጋ ንረትን አይተ ነው አላለፉት ሶስት ዓመት አራት ዓመታት። እሱ እንግዲህ ራሱን የቻለ የፖሊሲ ችግርም ሊሆን ይችላል። ፕላስ ደግሞ ፓንደሚክንም ተከትሎ እሱም ተከትሎ የመጣም ችግር ሊሆን ይችላል። ስለዚህ አሁን አንደኛው ተስፋ እሱ ነው። እነ ትራምፕ ወይም ደግሞ የትራምፕ አድሚኒስትሬሽን ሲመጣ የተሻለ ፖሊሲ ይዘው ይመጣሉ፣ የተሻለ ኢኮኖሚ ፖሊሲ ይዘው ይመጣሉ አሜሪካኖች ከዚህ በፊት ያዩትን የዋጋ ንረት እናወርዳለን፣ የኢንትረስት ሬት እናወርዳለን፣ ከፍተኛ የሆነ የስራ መነቃቃት፣ የስራ ፈጠራ እናግዛለን የሚል ሁኔታ ነው ይዞ ይመጡ። ከዚህ ጋር ግን ተያይዞ የዚህ የአሜሪካ ውስጥ ያለውን የኢኮኖሚ ሁኔታን ብቻም ሳይሆን አፍሪካ ውስጥም ራሱ ይሄ የእነሱ መምጣት ለአፍሪካ ይዞ የሚመጣው ጠንካራ ጎን ምንድን ነው? ጉዳት ምንድነው? የሚለውንም ነገር መመልከት ጥሩ ይመስለኛል። ነገ ይህንንም ከፖሊሲ አንጻር ማየት መገምገም ጥሩ ነው። አግዋን እንመልከት። አግዋን አሁን በብዙ ጊዜ ትራምፕ የአፍሪካን ሀገሮች የሚያይባቸው አንግሎች በጣም የተሳሳቱ እንደሆነ ላለፉት አራት ዓመታት በስልጣን በነበረባቸው ጊዜ ውስጥ አይተናል። ምናልባት አሁን ይሄ አግዋ የሚሰረስ ከሆነ እንግዲህ በአግ የኢትዮጵያን በለው የተለያዩ የአፍሪካ ሀገሮች ወጣቶች ናቸው ተጠቃሚዎች ማኒፋክቸሪንግ ኢንዱስትሪ ውስጥ የሚሰሩ ሀገራችን ውስጥ የምናስታውሳለን። ብዙ ወጣቶች ናቸው በዛ የስራ እድል አግኝተው የነበሩት እና ለምሳሌ ኢትዮጵያ እዚህ አጓ ውስጥ አለመኖሯ ወይም ደግሞ የአጓ አግሪመንት ውስጥ መሰረዟ ከፍተኛ የሆነ ስራ አጥነት ኢትዮጵያ ውስጥ አምጥቷል፣ ሌሎችም የአፍሪካ ሀገሮች ውስጥ። ስለዚህ ከትሬድ ጋር ከዚህ ከኮመርስ ግንኙነት ጋር በተገናኘ ያለው የሆነ የራሱ የሆነ ኢምፓክት ይኖረዋል። ከታሪፍ ጋር ደግሞ ሌላውን ማንሳት እንችላለን። ከፍተኛ የሆነ ታሪፍ እናስቀምጣለን፣ ከውጭ ሀገር የሚመጡትን። እንግዲህ የአሜሪካ ፖሊሲ የትራምፕ ፖሊሲ አሜሪካ ፈርስት ፖሊሲ ነው። የሚመረተው ምርት በአሜሪካኖች ነው በአሜሪካ ፋክተሪዎች ነው መመረት ያለበት ነው የሚሉት። ከውጭ የሚመጣውን ከፍተኛ ታሪፍ በማስቀመጥ ከፍተኛ ታክስ በማስቀመጥ እንዳይመጡ ዲስከሬጅ ማድረግ ወይም ደግሞ እንዳይገቡ መከልከል ነው። እንግዲህ ማለት እንደ አግቦ አይነት አግሪመንቶችን ከፍተኛ የሆነ የስራ ዕድል በተለያዩ አፍሪካ ሀገሮች የፈጠረ አግሪመንትን ይህን እነሱንም ሁሉ መከልከል ማለት ነው። ስለዚህ ኢንተርፕሪነርሽፕን ኮሜርስን፣ ወይም ደግሞ ንግድን በከፍተኛ ሁኔታ ሊጎዳ ይችላል ማለት ነው። ስለዚህ እሱንም እዚህ ሀገር ውስጥ ያለውን የኛን ኮሚኒቲ በተወሰነ መልኩ ሽፍት የማድረግ ሁኔታ ቢኖርም ነገር ግን ከአፍሪካ ዶክተር ታዲዮስ በመጪው አራት ዓመታት ውስጥ በተለይ ትውልድ ኢትዮጵያን በሚመለከቱ የስደተኞችና የውጭ ጉዳይ ፖሊሲዎች ተሰሚነትን ለማግኘትና የድርሻቸውን ለማዋጣት ወጣቶች በየደረጃው ከሚገኙ ተቋማትና ግለሰቦች ጋር በቅርበት የመስራት ባህልን ሊያዳብሩ እንደሚገባም የማጠቃለያ ሀሳባቸውን ሰጥተዋል። ለአሜሪካ ድምፅ አስማማየ ነው ዋሽንግተን ዲሲ። ከአሜሪካ ድምፅ የሚተላለፍላችሁን የአርብ ምሽት ስርጭታችንን ነው እያዳመጣችሁ የምትገኙት ተመልካቾቻችን፣ እንዲሁም አድማጮቻችን። አሁን የአሜሪካን ፕሬዚደንታዊ ምርጫ ከሚመለከቱ ዘገባዎች ወደ ሌሎች ኢትዮጵያን ወደሚመለከቱ ዘገባዎች እንሻገራለን። ሁለት ዓመት ለሞላው የፕሪቶሪያው ስምምነት አስመልክቶ የአሜሪካ ውጭ ጉዳይ ሚኒስትር አንቶኒ ብሊንከን ባወጡት መግለጫ ተፈናቃዮች ወደ ቀያቸው ተመልሰዋል እንዲሁም መሠረታዊ አገልግሎቶችም ተመልሰዋል ማለታቸው መሬት ላይ ያለውን ያላገናዘበ ነው ሲሉ ሶስት የትግራይ ክልል ፓርቲዎች ገልጸዋል። ህወሓት ትናንት አመሻሽ ላይ ባወጣው መግለጫ ተፈናቃዮችን ለመመለስ ከኢትዮጵያ መከላከያ ውጭ ያሉ ኃይሎች በስምምነቱ መሠረት መውጣት አለባቸው ብለዋል። በተመሳሳይ ሳልሳይ ወያነ ትግራይና ውድብ ነጻነት ትግራይ የውጭ ጉዳይ ሚኒስትሩ መግለጫ የተፈናቃዮችን ችግር የሚያራዝም ነው ብለዋል። የዚህን ጉዳይ ዝርዝር ሙልጌታ ጽባ ያሰማናል። የትግራይ ክልልን መነሻው አድርጎ ወደ ሰሜን ኢትዮጵያ አካባቢዎች ተስፋፍቶ የነበረውን ግጭት ያስቆመው የፕሪቶሪያውን ተኩስ በዘላቂነት የማቆም የሰላም ስምምነት ሁለተኛ ዓመት አስመልክቶ መግለጫ ያወጡት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ተፈናቃዮች ወደ ቀያቸው እንደተመለሱ አድርገው መግለጻቸው ተገቢ አይደለም ሲሉ ሶስት ፓርቲዎች ተቃውሞ አቀረቡ። ህወሀት ትላንት ባወጣው መግለጫ ከጦርነቱ በፊት በትግራይ ክልል ስር ከነበሩትና ምዕራብ ትግራይ በሚል ከሚ ጠሩት አካባቢዎች የተፈናቀሉት ሰዎች እስካሁን ወደ ቀያቸው እንዳልተመለሱ ገልጿል። ተፈናቃዮች ለመመለስ መተማመንን ለመገንባትና በክልሉ ጸጥታ ለማስፈን በስምምነቱ መሰረት ከኢትዮጵያ መከላከያ ውጭ ያሉ ኃይሎች መውጣት ይገባቸዋል ሲል አስታውቋል። ፓርቲው በፌስቡክ ገጹ ላይ ባወጣው መግለጫ ዩናይትድ ስቴትስ ስምምነቱ እንዲተገበር የምታደርገውን ጥረት አድንቆ የችግሩን ምንጭ ተረድቶ እልባት ለመስጠት አስቸኳይ የፖለቲካ ውይይት ያስፈልጋል ብሏል። መግለጫው አክሎ የትግራይ ግዛታዊ አስተዳደር አለመመለስና በአካባቢዎቹ የትግራይ አስተዳደር አለመመስረት እስካሁን ያልተተገበሩ ጉዳዮች ናቸው ብሏል። በጦርነቱ ወቅት ተፈጽሟል ላሏቸው በደሎች ፍትህ ለመስጠት ገለልተኛ ዓለም አቀፍ ተቋማት እንደሚያስፈልጉ ህወሀት በመግለጫው ላይ አጽንኦት ሰጥቶበታል። ሌላው ትግራይ ክልል የሚንቀሳቀሰው ውድብ ናጽነት ትግራይ ሊቀመንበር ዶክተር ደጀን መዝገበ ተፈናቃዮች እንደተመለሱ ተደርጎ መገለጹ መታረም አለበት ብለዋል። ተፈናቃዮች ተመልሰዋል፣ ቤዚክ ሰርቪስ አግኝተዋል የሚለው ስቴትመንት ግን ፍጹም ከእውነት የራቀ እንደሆነ እና በቀጣይ ሊደረጉ የሚገባቸው ስራዎችን የሚያደናቅፍ የፕሪቶሪያ ስምምነት ተፈጻሚነትን የሚያደናቅፍ፣ በተለይ ደግሞ ተፈናቃይ ዜጎቻችን እያለፉት ያለው ህይወት በጣም የከፋ ህይወት ነው። ይህንንም ታሳቢ ያላደረገ በግንዛቤ ውስጥ ያላስገባ እንደሆነ በአጠቃላይ የምዕራብ ትግራይ ዞን እንዳለ የተመለሰ ተፈናቃይ የለም። ደቡብ ትግራይ በራያም የተወሰነ ክፍል ያልተመለሰ አለ። በምስራቅ ትግራይም ተመሰ እንዲሁ ያልተመለሰ ቦታ አለ። ተፈናቃዮችም የከፋ ህይወት እየኖሩ ያሉበት ሁኔታ አለ። የተመለሱ ተፈናቃዮችን ቢሆኑ በቂ እርዳታ እንዳላገኙ፣ የጸጥታ ችግር እያጋጠማቸው መሆኑን የገለጹት ዶክተር ደጀን በአካባቢው የጸጥታ ችግር መኖሩን ተናግረዋል። ሳልሳዊ ወያነ ትግራይ በበኩሉ በስምምነቱ ግጭት ከማስቆም አልፎ የተለየ ውጤት አልመጣም ብለዋል። በሚሊዮን የሚቆጠሩ ተፈናቃዮች አስቸጋሪ ህይወት እየገፉ ናቸው ያለው የፓርቲው መግለጫ ዓለም አቀፉ ማህበረሰብ በትግራይ ያለው ሰብአዊ ቀውስና ፖለቲካዊ ሁኔታ ተረድቶ ተግባራዊ ድጋፍ እንዲያደርግ ጠርቷል። የአሜሪካ ውጭ ጉዳይ ሚኒስትር አንቶኒ ብሊንከን የስምምነቱ ሁለተኛ ዓመት አስመልክቶ ባወጡት መግለጫ የኢትዮጵያ መንግስት በጦርነቱ የተፈናቀሉ ወደ ቀያቸው እንዲመለስ ከመከላከያ ሰራዊት ውጭ ያሉ ኃይሎች ከትግራይ እንዲያስወጣ፣ እንዲሁም ተበዳዮች ማዕከል ያደረገ የሽግግር ፍትህና ታማኝ ሀገራዊ ምክክር እንዲያደርግ ጥሪ አቅርበዋል። ትጥቅ ማስፈታትና የቀድሞ ተዋጊዎች ወደ ህብረተሰቡ የመቀላቀል ስራ እስካሁን አለመተግበሩም ጠቅሰዋል። በሌሎች የኢትዮጵያ አካባቢዎች በተለይ በአማራና ኦሮሚያ ክልሎች ያሉ ግጭቶች እንዲያበቁና ልዩነቶች በውይይት እንዲፈቱ አሜሪካ ጥሪ ታቀርባለች ብለዋል። የዩናይትድ ስቴትስ ውጭ ጉዳይ ጽህፈት ቤት መግለጫ የሰሜን ኢትዮጵያው ጦርነት ከተጠናቀቀና የፕሪቶሪያው የሰላም ስምምነት ከተፈረመ በኋላ አካባቢዎቹ ላይ የሚነሳው የባለቤትነት ጥያቄ የአስተዳደር ጉዳይ በእንጥልጥል መቆየቱ ይታወሳል። ይሁን እንጂ ባለፈው ነሐሴ 6 ቀን 2016 ዓ ም በአማራና በትግራይ ክልሎች መካከል የይገባኛል ጥያቄ የሚነሳባቸው አካባቢዎች ጉዳይ በፕሪቶሪያው ስምምነትና በህገ መንግስቱ መሰረት ዘላቂ እልባት ለመስጠት እንደ ተቋቋመ የተገለጸው ብሔራዊ አብይ ኮሚቴ ባወጣው መግለጫ በመከላከያ ሰራዊት አስተባባሪነት የፌዴራል መንግስቱ በሚመድባቸው ሲቪል መሪዎች፣ በሁለቱም ክልሎች ታዛቢነት፣ በህዝቡ ሙሉና ቀጥተኛ ተሳትፎ የራሳቸው ጊዜያዊ የአካባቢ አስተዳደር እንዲመርጡ አቅጣጫ እንዳስቀመጠ ማስታወቁ ይታወሳል። ለአሜሪካ ድምጽ ሙልጌታ አጽብሐም መቀለም። ሙልጌታን ለቀደመው ዘገባ አመሰግናለሁ። ወደ ቀጣዩ ዘገባ ስንሻገር በእግድ ላይ የሚገኘውን የነ አቶ ዮሐንስ ቦያለውን የሽብር ክስ ሂደት ለማስቀጠል ተለዋጭ ቀጠረው ተሰጥተዋል። አቃቤ ሕግ ክሱን አሻሽሎ እንዲያቀርብ በከፍተኛው ፍርድ ቤት በተሰጠው ብይን ላይ ለጠቅላይ ፍርድ ቤት ያቀረበውን የይግባኝ ውሳኔ ለመጠባበቅ ነው ተለዋጭ ቀጠረው የተሰጠው። ተከሳሾቹ በበኩላቸው የፍርድ ሂደቱ መጓተት አሳስበናል ሲሉ በዛሬው ችሎት ላይ ቅሬታቸውን አሰምተዋል። በሌላ በኩል የፍርድ ቤቱን ትዕዛዝ በመጣስ ማረሚያ ቤት ሕክምና እንዳናገኝ ከልክሎናል ሲሉ አቶ ክርስቲያንና አቶ ዮሐንስ አቤቱታ ያቀረቡ ሲሆን ማረሚያ ቤቱ ምላሽ ሰጥተዋል። ኬኔዲ አባተ የዚህን ጉዳይ ዝርዝር ያሰማናል። በአማራ ክልል ካለው የጸጥታ መደፍረስ ጋራ በተያያዘ በእነ አቶ ዮሐንስ ቦያለው መዝገብ ስር የሽብር ክስ ከተመሰረተባቸው 52 ተከሳሾች መካከል አቶ ዮሐንስ ቦያለው እና አቶ ክርስቲያን ታደለን ጨምሮ በእስር ላይ የሚገኙ 14 ተከሳሾች ዛሬ ጥቅምት 29 ቀን 2017 ዓ.ም ችሎት ቀርበዋል። ከፍርድ ቤቶች የክረምት ረፍት በኋላ ተከሳሾቹ ዛሬ ለሁለተኛ ጊዜ የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ የጸረ ሽብርና ህገ መንግስታዊ ችሎት የቀረቡት አቃቤ ህግ ህግ ክሱን እንዲያሻሽል በፍርድ ቤቱ በተሰጠው ብይን ላይ ለጠቅላይ ፍርድ ቤት ያቀረበውን የይግባኝ ውጤት ለማየት እንደነበር ከተከሳሽ ጠበቆች አንዱ የሆኑት አቶ ሰለሞን ገዛኸኝ አብራርተዋል። ተከሳሾቹ ባቀረቡት የክስ መቃወሚያ ላይ በተለይ በዚህ በየሟቾችን ስም ተጠቅሶ እንዲሁም ደግሞ የንብረት ጉዳቱ ምን አይነት ንብረት እንደሆነ ተጠቅሶ ተሻሽሎ ይቅረብ የሚል ብይን ሰጥቶ ነበር ከፍተኛው ፍርድ ቤት። በዛ ብይን ላይ አቃቤ ህግ ይግባኝ ብሎ ነበር። ክረምት ላይ ክስን አላሻሽልም በማለት ይግባኝ ብሎ ነበር። ጥቅምት በነበረው ጥቅምት አምስት በነበረው ቀጠሮ ላይ የአቃቢ ህግ ይግባኝ ውጤት ለመጠባበቅ ነበር። ሆኖም ግን አልደረሰልንም በማለት ነበረ ለዛሬ የተቀጠረው። የዛሬውን ቀጠሮ የነበረው ያው የአቃቢ ግን የጠቅላይ ፍርድ ቤትን ብይን ለመጠባበቅ ነበር። ሆኖም ግን ችሎቱ አቃቢ ህግ ይግባኝናቸው ምን ላይ ምን ደረጃ ላይ ደረሰ ጠይቆት በችሎት አቃቢ ህግም ጉዳዩ ያላለቀና ለህዳር አስራ ዘጠኝ የተቀጠረ መሆኑን ነው የገለጠው። ጠቅላይ ፍርድ ቤቱ በይግባኙ ላይ ብይን ለመስጠት ለህዳር 19 መቅጠሩን አቃቤ ህግ ካሳወቀ በኋላ በችሎቱ ከተገኙ ተከሳሾች መካከል የአማራ ክልል ምክር ቤት አባል የነበሩት አቶ ዮሐንስ በያለው ቅሬታቸውን አሰምተዋል። ከአንድ ዓመት ከሶስት ወር በላይ ዋስትና ተከልክለን ፍትህም ሳናገኝ በእስር ላይ እንገኛለን ያሉት አቶ ዮሐንስ ሳይፈረድባችሁ ተፈርዶባችኋል እየተባልን ነው ሲሉ አመልክተዋል። በከፍተኛ ወንጀል ተከሰን አፋጣኝ ፍትህ ማግኘት ሲገባን እስካሁን በቀጠሮ ብቻ እየተመላለስን ነው በማለትም ምሬታቸውን የገለጹ ሲሆን አክለውም በዚህ ሂደት ፍትህ እናገኛለን ብለን ፍርድ ቤት መምጣት አስፈላጊ አይደለም ብለዋል። እናንተን የሚጠቀሟችሁ ዳኝነት እየተካሄደ ያለ ለማስመሰል ነው እንጂ ዋስትና ወይም ፍትህ ሳናገኝ በእስር እንድንቆይ ማድረግ ነው የተያዘው ሲሉም አክለው ገልጸዋል። በዛሬው ችሎት ላይ ከተሰየሙት ሁለት ዳኞች አንዱ የሆኑት የመሀል ዳኛው ለቅሬታው በሰጡት ምላሽ ለፍርድ ሂደቱ መራዘም የፍትህ ስርዓቱን በምክንያትነት አንስተዋል። የፍትህ ቱ ማሻሻያ እንዲደረግበት እኛም ሀሳብ ሰጥተናል ያሉት ዳኛው በፍትህ ስርዓቱ እናንተም አቃቤ ህግም ይግባኝ መጠየቅ ትችላላችሁ። በመሆኑም በአቃቤ ህግ ይግባኝ ጠቅላይ ፍርድ ቤት የእናንተን መዝገብ አግዷል። እገዳው እስኪነሳ እኛ ምንም ማድረግ አንችልም ብለዋል። የጠቅላይ ፍርድ ቤትን ውሳኔ ተከትሎ እኛ ወዲያውኑ ሂደቱን እንቀጥላለን ሲሉ አክለዋል። በመሆኑም የጠቅላይ ፍርድ ቤቱን ብይን ለመጠባበቅ ለህዳር 20 ቀን 2017 ዓ ም ተለዋጭ ቀጠሮ ሰጥተዋል። በተመሳሳይ የአማራ ክልል የጸጥታ መደፍረስ ጉዳይ ክስ የተመሰረተባቸው እነ ዶክተር ወንዶሰን አሰፋም በአንድ አይነት ሂደት ላይ እንደሚገኙ ጠበቃና የህግ አማካሪ ሰለሞን ገዛሀኝ ይገልጻሉ። በእነ ዶክተር ወንደሰን አሰፋ መዝገብ ላይ አቃቤ ግግባ ብሎ ነበር። በዚህ ጉዳይ ጠቅላይ ፍርድ ቤቱ ከሁለ ቀጠሮ በኋላ አያስቀርሙም በማለቱ እና በመዝጋቱ እኛ መቅረብ ሳያስፈልገን የነ ዶክተር ወንደሰን ጉዳይ ይቀጥላል ብለን ስናስብ ከጠቅላይ ፍርድ ቤት ሲሸርበት ወደ ሰበር ይዞት ይሄዱ። አሁን የሰበር ሳ ዶክተር ወንደሰን ከሳምንት በፊት በነበረው የሕዝብ ተወካዮች ምክር ቤት መደበኛ ስብሰባ ላይ የምክር ቤቱን አባል አቶ ክርስቲያን ታደለን ጨምሮ የክልል ምክር ቤት አባላትና ሌሎችም የሽብር ተከሳሾች ፍትህ ሳያገኙ ለረጅም ጊዜ ታስረው ይገኛሉ በሚል በፍትህ ሂደቱ ላይ ለተነሳላቸው ጥያቄ ጠቅላይ ሚኒስትር አብይ አህመድ ቀጥተኛ ምላሽ አልሰጡም። በዛሬው ችሎት የተነሳው ሌላው ጉዳይ ከመብት ጥሰት ጋር የተገናኘ ሲሆን አቶ ክርስቲያን ታደለንና አቶ ዮሐንስ ቧያለው በአዲስ አበባ በሚገኙ ሁለት የህክምና ማዕከላት ጠቅላላ ህክምና ሕክምናና የአይን ሕክምና እንድናገኝ በፍርድ ቤቱ የተሰጠው ተደጋጋሚ ትዕዛዝ ተፈጻሚ ያልሆነም ሲሉ አመልክተዋል። ማረሚያ ቤቱ በጽሁፍ በሰጠው ምላሽ ሕክምና የተጠየቀባቸው ተቋማት ተራራማና ጫካ ያለበት አካባቢ የሚገኙ በመሆኑ ለጥበቃ ስራ አመቺ ስላልሆኑ ነው እስካሁን ወደ ህክምና ማዕከላቱ ያልተወሰዱት ብሏል። አቶ ክርስቲያን ባሰሙት አቤቱታ ህክምና የጠየቅንባቸው መቅረዝ ሆስፒታልና ዲማ የአይን ህክምና ማዕከላት ከተማው ውስጥ ቤተ መንግስትና ፍትህ ሚኒስቴር አካባቢ የሚገኙ ናቸው ካሉ በኋላ በእስር ላይ ባለው አያያዝ ምክንያት የደረሰብንን የአይን ጉዳት ሆን ተብሎ እንዳንታከም ተደርገናል ብለዋል። "ለዳኝነት ክብር ስትሉ ትእዛዛችሁን አስከብሩ" ሲሉም አመልክተዋል። አቶ ዮሐንስ በበኩላቸው በራሳችን ገንዘብ ነው መታከም የተከለከል ነው። ሁለት ታሳሪን ወደ ህክምና ማዕከል መውሰድ ለጸጥታ ችግር ነው ከተባለ ያሳዝናል። የፍርድ ቤቱ ትእዛዝ የማይከበር ከሆነ ማረሚያ ቤት የፖለቲካ መሳሪያ ሆኗል ማለት ነው ሲሉ ቅሬታ አቅርበዋል። ዳኛው በሰጡት ምላሽ በዛሬው ችሎት ላይ ሶስተኛው ዳኛ ስላልተገኙ ሰኞ ዕለት ከእርሳቸው ጋር በመሆን የፍርድ ቤቱ ትእዛዝ ካለመፈጸሙ ጋር በተገናኘ ተገቢ ነው የምንለውን ውሳኔ እንሰጣለን ብለዋል። ትዕዛዝ ካልተፈጸመ የፍርድ ቤቱ ችግር ነው የሚሆነው ሲሉም ቅሬታ አቅራቢዎቹ ህክምና እንዲያገኙ እንደሚደረግ ተናግረዋል። ከሐምሌ 28 ቀን 2015 ዓ ም ጀምሮ በእስር ላይ የሚገኙትን አቶ ክርስቲያን ታደለና ከነሐሴ የ9 ቀን 2015 ዓ ም ጀምሮ የታሰሩትን አቶ ዮሐንስ ቧያለውን ጨምሮ በክስ መዝገባቸው ስር የሚገኙ 52 ተከሳሾች የአማራ ክልል መንግስትን በኃይል ከስልጣን በማውረድ የክልሉን ስልጣን ለመቆጣጠር በመቀጠልም የፌዴራሉን መንግስት በኃይል ወደ ድርድር ለማምጣት ይህ ካልሆነም በኃይል እርምጃ ለማስወገድ ተስማምተው ለተግባራዊነቱ በመስራት ላይ ነበሩ በሚል ነው የወንጀልና የሽብር ክስ የተመሰረተባቸው። ለአሜሪካ ድምፅ ኬኔዲ አባተ፣ አዲስ አበባ። ኬኔዲ አባተን ለቀደመው ዘገባ አመሰግናለሁ። በቀጣዩ ዘገባ ደግሞ ወደ ወሎ እናቀናለን። ባህላዊ መንገድ የሚዘጋጀው የወሎ ጭስ ተፈጥሯዊ ግብዓቶችን ተጠቅሞ ስለሚቀመም በርካቶች ተመራጭ አድርጉታል። ምርቱ ለብዙዎቹ የስራ ዕድል በመፍጠር ይታወቃል። ከስልሳ በላይ የተለያዩ አገር በቀል እጽዋቶችን በመጠቀም እንደሚቀመም የሚነገርለት የወሎ ጣን በአካባቢው መጠሪያ የወሎ ጭስ አገር አቀፍ እውቅና ለማሰጠት ጥናቶች መጠናቀቃቸውን የወሎ ዩኒቨርሲቲ አስታውቋል። መስፍን አራጌ ዝርዝሩን ይዟል። የደሴ ከተማ ነዋሪዋ ወይዘሮ ስመኝ በቀለ ባህላዊ የጣን ንግድ ጥርሴን የነቀልኩበት ስራ ነው ይላሉ። ለዚህ ደግሞ የወሎ እጣን በአካባቢው አጠራር የወሎ ጭስን በባለወለታነት ያውሱታል። ዛሬ በሕይወት ከሌሉት እናታቸው ስራውን ተምረው ቤተሰባቸውን እየመሩ ያሉት በዚሁ ዘርፍ ነው። ሰሃኑ ለመቶ ብር የመቶ አለ በሰሃኑ ተሰፍሮ ለመቶ ኪሎ ሶስት መቶ ነው። ምን ያክላል? አንድ ኪሎ ቆንጆ አድርጌ ቀላቀዬ የምትን ማለት ነው። ቤተሰብ ነበር የሚሰራው። በኋላ እናቴ ከሌለች በኋላ ራሱን ከያዝኩት እንኳን ወደ ስድስት አመት፣ ወደ ሰባት አመት ሆነ። ግን ብዙ ጊዜ ነው። ከዛም በፊት እናቴ ጋር ነው የጋራ የምንሰራው። አሁን ግን ብቻዬን እንኳን ከያዝኩት ወደ ሰባት አመት ምናምን ሆነዋል። እግዚአብሔር ይመስገን፣ ጥሩ ነው ስራው ከብዙ ሀገራት በቅ እያቅጣጫው ባህር ዳር፣ ጎንደር፣ ጎጃም፣ አዲስ አበባ ውጮች ራሱ እንልካለን ወደ አሜሪካን የራሱ ዱባይ ሁሉም ልካቸው እውነት አለ። የወሎ ጭስ ከግብይቱ ባሻገር ባህላዊ ትውፊቱ፣ ተፈጥሯዊ ግብአቱ፣ ጥበባዊ ቀመሩ ለብዙዎች የእርካታ ምንጭ እንደሆነ ይነገራል። ይሄ ነጭ ሉባንጃ ነው። ይሄኛው ጥቁር ሉባንጃ ነው። ሉባንጃ ጃዊ ይባላል በወሎ ቋንቋ። ወደ ሌላው ደግሞ ሉባንጃ ጃዊ ነው የሚባለው። ጥቁርና ነጭ ነው። ይሄኛው ጣን ነው፣ አንድ ላይ ነው ሪሚክስ ሆኖ ያው ጣዕም የሚሰጠው። ይሄኛው አደናብሽ ነው። ይሄ ቀበርቾ ነው። ያው ጥቅሙ ለብዙ ነገር ነው፣ ጥቅም መድኃኒት ነው የሆነ በአካባቢያችን ራስ ትላትልባም ነገር ምናምን ሲፈጠር የማጥፋት ባህሪ ያለው አይወድም ትንሽ ነገር ቆንጠር ተደርጎ ይጨሳል። ለምች ነገር መድኃኒት ነው። አቦል ቡና ላይ ትንሽ ሳይበዛ ተወቆ ብዙ መፍትሄ አለው። ይሄ ቀበርቾ ማለት ነው። ይሄኛው ያው ደግሞ የሀገራችን ማቴሪያል ነው። ያው ግን የሀገራችን ማቴሪያል ብቻውን ጭሳል። ብዙ ቅመማ ቅመሞች አሉት የሚገቡት፣ ብዙ ነገር ነግ ይገባሉ። ሚክስ የሚባል ቅመም አለ። የራሱ ሚክስ አለ። ሽቱ አለው። ሰንደል ሁሉ ይገባል። ይሄ ይሄ ሁሉ ገብቶ ነው ጭስሜ ነው። ጭሱ ደግሞ ወይ ባለ ቀንጦ እንብስ ቅጥቅጥ የሚባል በሀገራችን ዙሪያ የሚገኝ ስራ ስር እንጨት ነው። እነ ባህር ዛፍ ምናምን ብዙ ነገር እንትናለው እሱ ይሆንና ያው በቅመም ነው የሚታሸው ጭስነት። ይሄኛው ደግሞ ያው ነጭ ቡኬ ነው። ያ ወደ ቀለም ያው የምግብ ከለርን ሰጠውና የምግብ ከለሮችን ከለር ሰተናቸው እንደረድራለን። እኛ ለውበት ነው ስንሰራው ግን ሪሚክስ ነው የምናደርገው። ብቻውን የሚጨስ ነገር አይደለም። እኛ ከሁሉም ነገር ቀላቅለን ስንመጥነው ነው ጭስጭስን የሚያመጣው። ይሄ ወይባ ነው የሚባለው፣ እዛ የሚገኘው እንጨት ወይባ። ጥቅሙ ለብዙ ነገር ነው፣ ለሴቶች ነው አብዛኛውን ለወላድ ሴቶች ናቸው። ለማህፀን ነው፣ ለማሕፀን ቆሻሻ ምናምን አጣጥቦ የመውጣት ባህሪ ያለው ለወገብ ለሚያማት ሴት፣ ለውበት ለብዙ ነገር ነው ጥቅም። በጭስ ምክንያት ሀገራችንን እየገለጽን ነው ኢትዮጵያ ማሳየታችን ነው። በወሎ ዩኒቨርሲቲ የሀብት ልማትና ገቢ ማመንጨት ዳይሬክተር የመረሸቱ ለአሜሪካ ድምፅ እንደገለጹት የወሎ ጭስ ሰዎች ተፈጥሯዊ ምርትን እንዲጠቀሙ የሚያበረታታ ልዩ ባህላዊ መገለጫዎች ያሉት የወሎ መታወቂያ ነው ይላሉ። የወሎ ጭስ በኬሚካል የበለጸገ አይደለም ወይም በፋብሪካ ገብቶ የወጡ ባለመሆኑ ለጤና ከፋብሪካ ከወጡት ወይም በሀገራችን እየተሸጡ ከሚገኙት የጭስ አይነቶች ለጤና ጉዳቱ በጣም ዝቅተኛ መሆኑን ነው ጥናቶቹ የሚያመላክቱት። እንግዲህ የወሎ ጭስ ወደ አምሳ አራት የሚጠጉ ውህዶች አሉት። ተውስጡ ሌሎቹ የመተንፈሻ አካላት ላይ በርካታ ጉዳት ያደርሳሉ። ለምሳሌ አስምንና የመሳሰሉትን ጉዳት የሚያደርሱ ሲሆን፣ የወሎ ጭስ ግን እጅግ ዝቅተኛ የሆነ ጉዳት ወይም እዚህ ግባ የሚባል ጉዳት እንደሌለው ነው ጥናቶቹ የእኛ ግኝት የሚያመላክተው። ከዚህም በተጨማሪ ተፈጥሯዊ የሆነ በመሆኑ ቃናውና ለዛውን የጠበቀ የአካባቢ ማህበረሰብ ምንነት የሚያሳይ እጅግ ተፈላጊ የጭስ አይነት መሆኑን ነው የሚያመላክተው። የበዓል ማድመቂያ፣ የቤት ማማሟቂያ ጭምር ነው የወሎ ጭስ። ብዙ ጊዜ እረፍት የለኝም በረፍ ሰዓትና በበዓል ቀናት የወሎን ጭስ በጣም ነው የምጠቀመው ከጎረቤቶቼና ባዘቦት በሁሉም ቀን የወሎ ጭስ በጣም እንጠቀማለን። መልካም ማዕዛውን የሚወዱ አሽከርካሪዎች ሳይቀሩ ከመኪናቸው አያረቁትም የወሎ ጭስን። ታምራት መከተ ባላለሁ ደሴ አካባቢ ነው ተወልጄ ያደግኩት። ኢትዮ ቴሌኮም ሹፌር ነኝ። ያው የወሎ ጭስ በጣም ታዋቂና ቆንጆ ነው። እኛ ራሱ መኪና ላይ እንደዚያች አድርገን ቀዋንዘን በጣም እንጠቀማታለን። በጣም ቆንጆ ነው የወሎ ጭስ። በጣም አሪፍ ነው። የመኪናን ሽታን ይቀይራል። አሪፍ ነው። ይህን ተፈጥሯዊ ሀብትና ባህላዊ አመራረት በሀገር አቀፍ ደረጃ እውቅና እንዲያገኝ አስፈላጊው ጥናትና ቅድመ ዝግጅት መጠናቀቁን የሚናገሩት የወሎ ዩኒቨርሲቲው የሀብት ልማትና ገቢ ማመንጨት ዳይሬክተሩ ናቸው። የወሎ ዩኒቨርሲቲ ከዚህ በፊት የወሎ የወል ሀብቱ የሆኑትን የወሎ ጋቢ፣ የደሴ ሳፋን የመሳሰሉትን የፓተንት ወይም አእምሮዊ ንብረት ባለቤትነትን የማሰጠት ስራ ሰርቷል። አሁን በተጨማሪ ደግሞ የወሎ ጭስን በተመለከተ ጥናት ሲያስጠና ቆይቷል ና የወሎ ጭስ በወሎ አካባቢ በሶስት ዞኖች በተለይ በደቡብ ወሎ፣ በሰሜን ወሎ ና በኦሮሞ ብሔረሰብ ዞን ጥሪቃ የሚገኝ ሀብት ነው። ይህንን ሀብት ደግሞ በፓተንት ለማሰጠት እና ከሌሎች ጭሶች የተለየ መሆኑን የሚያመላክቱ ጥናቶችን በማስጠናት ለህዝብ ይፋ አድርገናል ስንት ነው ያለው ይህንን ምርት አንደኛ በዘመናዊ መልኩ ለመጠቀም በተለይ እሴት ጨምሮ አሽጎ አቀነባብሮ ተፈጥሮውን እንደጠበቀ ለገበያ ለማቅረብ በመሰራት ላይ እንገኛለን ነገር ግን እዚህ አካባቢ ላይ በተለይ በኮንትሮባንድ የሚገቡ በርካታ የጭስ አይነቶች አሉ ለጤና ከፍተኛ ጥንቅነት ያላቸው ምንነታቸውም አይታወቅ ከጤና አኳያ በርካታ ጉዳቶች የሚያስከትሉ የምርት አይነቶች አሉ። በቃ በህገ ወጥ መንገድ የሚገቡና ይህንን ከመከላከል አንጻር ማህበረሰቡን በአግባቡ በማደራጀትና ና ግንዛቤ በመፍጠር ይህንኛውን ሀገር በቀል የሆነውን ጭስ እንዲጠቀሙ ማድረግ ይጠበቅብናል። የወሎ ጭስ አገር አቀፍ እውቅና አግኝቶ ግብይቱን ለማዘመንና በዘርፉ የተሰማሩ ሻጮችን በማህበር ለማደራጀት የደሴ ከተማ አስተዳደር ንግድና ገበያ ልማት መምሪያ አስፈላጊውን ሁሉ እንደሚያደርግ አረጋግጧል። የመምሪያው ኃላፊ ዮናስ እንዳለ የወሎ ጢስ በሌሎች አካባቢዎች ላይ በመስፋት ያልተለመደ እኛ አካባቢ ደግሞ የተሻለ እውቅና ያለው እና ለሁሉም መስፋፋት ያለበት ስለሆነ የወሎ ዩኒቨርሲቲ የጀመረውን ጥናት እኛም እናግፍ ነው የሚሆነው የምንደግፍ ነው የሚሆነው። እኛም አንዱ ተግባር ስለሆነ ማለት ነው በዚህ ዘርፍ ላይ የተሰማሩ ሰዎችን የማወያየት የማደራጀት እና በዘርፉ ተጠቃሚ እንዲሆኑ የማድረግ ስራ መስፋት ያስፈልጋል። በእርግጥ ከዚህ በፊት ብዙ ተቀናኝተን የሰራነው ስራ የለም። በቀጣይ ግን ከዩኒቨርሲቲ ጋር በጋራ ሆነን መስመር እንዲይዝ እና በሁሉም አካባቢ እንዲተዋወቅ የወሎ ብቻ ሳይሆን የሁሉም አካባቢ ምርት እንዲሆን ስለዚህ በተለይ በጣም በሰፊው እና በተደራጀ መንገድ የሚሰሩትን ስፔሻሊ ደግሞ እዚህ የአራዳ ሸፍተር አካባቢ ያሉትን በደንብ የማደራጀት ስራ፣ አለም አቀፍ ወይም ሀገር አቀፍ እና እንዲኖሩ የማድረግ ስራ መስራት ያስፈልጋል። ኑሯቸውን በወሎ ጭስ ንግድ ላይ የመሰረቱ ሰዎች የሚያስተላልፉት መልእክት አላቸው። አስተማማኝ የግብይት ቦታ ማግኘት። እናቶቻችን እኛን አሳድገውበታል የወሎ ጭስ አሁንም እኛም እኛም ወልደን አግብተን ቤተሰብ ወንድሞቼን የምረዳው በዚህ ነው ልጄንም የማስተምረው በዚህ ነው። ብዙ ነገር፣ የቤት ኪራይ የምንከፍለው በዚህ ነው። ግን አሁን ችግራችን እኛ ያው በመንገድ ልማት እየተባለ ያው ቦታ አሳጥተውናል። አልሰጡንም ለኛ። የከተማዋ ንግድና ገበያ ልማት መምሪያ በዘርፉ የተሰማሩ ሰዎች ቁጥር ምን ያህል እንደሆነ መረጃው እንደሌለው ቢገልጽም የወሎ ጭስ ግብይት በስፋት በሚካሄድበት አራዳ አካባቢ ተንቀሳቅሶ የጎበኘው የአሜሪካ ድምጽ ሪፖርተር በትንሹ ከአምሳ በላይ የሚልቁ ሰዎች በሽያጭ ላይ መሰማራታቸውን አስተውሏል። ለአሜሪካ ድምጽ ለተጠናቀረው ዘገባ መስፍን አራጌ መስፍንን በእጅጉ አመሰግናለሁ። አብራችሁን ስላመሻችሁ በጣም እናመሰግናለን። መልካም ምሽት ይሆንላችሁ። መልካም የሳምንት ማብቂያ ይሆንላችሁ።